ራሷን ነጻ አገር አድርጋ ያወጀችው የሶማሌላንድ ሪፐብሊክ የፊታችን ረቡዕ ፕሬዚዳንታዊ ምርጫ ታካሄዳለች። የእጩ ተፎካካሪዎች የምርጫ ዘመቻም ትላንት እሁድ ተጠናቋል። ሶስቱ ተፎካካሪ ፓርቲዎች በምርጫው ዋዜማ እያንዳንዳቸው ለየብቻቸው አንድ ቀን ሰጥቷቸው በመላ አገሪቱ ዘመቻቸውን አጠናቀዋል። በሶማሌላንድ የምርጫ አፈጻጸም ደንብ መሰረት ከምርጫው በፊት ባሉት ሁለት ቀናት በጎዳናዎች ላይ የምረጡ እንቅስቃሴም ሆነ የድጋፍ ስብሰባ አይፈቀድም። ሀሩን ማሩፍ ኳሽንግተን ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጂት ታዬ እንደሚከተለው ታቀርበዋለች። የሶማሊላንድ የምርጫ ባለስልጣናት እንዳሉት ረቡዕ በሚካሄደው ፕሬዚደንታዊ ምርጫ ድምጻቸውን ለመስጠት አንድ ነጥብ ሁለት ሚሊዮን መራጮች ተመዝግበዋል። በመላዋ ሶማሊላንድ ባሉ ሁለት ሺህ ስድስት መቶ አርባ ስምንት የምርጫ ጣቢያዎች ድምጻቸውን ይሰጣሉ። የሶማሊላንድ የምርጫ አስፈጻሚ ኮሚቴ ሊቀመንበር ሙሳ ሐሰን ዩሱፍ ሶማሊላንድ ምርጫውን ለማስፈጸም ተዘጋጅታለች ብለዋል። waxaan aad iyo aad ugu mahad celinaynaa dhammaan daneeyaasha siyaasadda xisbiyada iyo ururada oo intii muddadii uu kambeynku socday የፖለቲካ ባለድርሻ አካላትን እንዲሁም የምርጫ ስርዓትና የግጭቶች አፈታት ኮሚቴውን መመሪያዎች ተከትሎ በሚገባ የምረጡ ዘመቻዎችን ያካሄዱትን የፖለቲካ ፓርቲዎችን ለማመስገን እንፈልጋለን። የደህንነት መስሪያ ቤቶችን አስፈላጊውን ዝግጅት ማድረጋቸውን ነው ሙሳ ዩሱፍ የተናገሩት። ሶማሊላንድ ፕሬዝደንታዊ ምርጫ ስታካሂድ እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ይህ አራተኛ ጊዜዋ ሲሆን የምርጫ ኮሚሽኑ መራጮች ድምጻቸውን የሚሰጡበትን ቦታ ለማግኘት የሚችሉበት ነጻ የስልክ መስመር መዘጋጀቱን ገልጿል። ተፎካካሪዎቹ የመራጮችን ድጋፍ ለመሳብ በሀገሪቱ ዙሪያ እየተዘዋወሩ ንግግር ሲያደርጉ ከርመዋል። የገዢው ኩልሚ የፓርቲ እጩ የሀገሪቱ ፕሬዚደንት ሙሴ ቢሂ አብዲ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም 55 ከመቶውን የመራጭ ድምፅ አግኝተው ለአምስት ዓመት የስልጣን ዘመን መመረጣቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2022 በጥቅምት ወር ምርጫዎቹን በሚመለከት የተፈጠሩትን የፖለቲካ ልዩነቶች ተከትሎ ሙሴ ቢሂ ለተጨማሪ ሁለት ዓመታት ስልጣን ላይ እንዲቆዩ በሀገር ሽማግሌዎች ምክር ቤት ተወሰነላቸው። የ76 ዓመቱ ፕሬዚደንት በረቡዕ ምርጫ በድጋሚ ተመርጠው ስልጣን ላይ ለመቆየት ነው የሚወዳደሩት። ያ ሰባካ ደብልገሪያ ኮ አዳያ አሲና በሰላማዊ መንገድ ምረጡ። ሳዘገዩ ድምጻችሁን ስጡ። በጣም አመሰግናለሁ። ፈጣሪ ውለታችሁ ይክፈላችሁ። ረቡዕ ኅዳር 13 ታያችኋለሁ። በእናንተ ድምፅ እናሸንፋለን። መራጮች ስነ ስርዓት ባለው መንገድ ድምጽ እንዲሰጡ ቢሂ ተማጽነዋል። ሀገራችሁ እስከምታድግ በትግላችሁ ግፉ። አባቶቻችሁ የጀመሩትን ትግል ቀጥሉ። በያዛችሁት ጎዳና፣ በሥነ ሥርዓትና እርስ በርስ በመከባበር ቀጥሉ። ዋናው የሙሴ ቢሂ ተፎካካሪ የዋዳኒ ፓርቲ እጩ አብድራህማን መሐመድ አብዱላሂ አብድራህማን ኤሮ ሲሆኑ በፊተኛው ምርጫ አርባ ከመቶ የህዝብ ድምፅ አግኝተው ሙሴ ቢሂን በሁለተኝነት የተከተሉት ናቸው። ደጋፊዎቻቸውን ለውጥን በመደገፍ ድምፅ ስጡ ሲሉ ቀስቅሰዋል። in isla garab in ይህች አገር እና ህዝቧ ለውጥ እንደሚያስፈልጋቸው ተስማምተንበታል። ስድስቱን የሶማሊያ ክልሎች በሙሉ መጎብኘቴን ለእኔ ትልቅ ቦታ የምሰጠው ጉዳይ ነው። በሁሉም ስፍራ በክብር አቀባበል ተደርጎልኛል። ብዙ ሺዎች የተቆጠሩ ደጋፊዎቻችን በፀሐይ በብርድ ወጥተው የለውጥ መሪዎች እንድንሆን አበረታተውናል። የሴቶችን፣ የወጣቶችን፣ የአገር ሽማግሌዎችን፣ የምሁራንን፣ የባህላዊ መሪዎችንና ልምድ ያካበቱ ፖለቲከኞችን ተሞክሮ፣ ምክርና ሀሳቦች ማዳመጥ ጠቅሞናል። ኢሮ በምረጡኝ ዘመቻቸው ለሴቶች የበለጠ የሥራ ዕድል እንዲከፈት እሰራለሁ ሲሉ ቃል ገብተዋል። ከሶማሌላንድ ሕዝብ ከግማሽ የሚበልጡቱ ሴቶች እንደመሆናቸው በዚህ ምርጫ ማን እንደሚያሸንፍ የሚወስኑት እነሱ ናቸው ብለዋል። ትላንት የሙሴቢሂ ምክትል ፕሬዚደንት ሳይሊ ገዢውን ፓርቲ ከድተው ወደ ተቃዋሚ ፓርቲ የገቡ ሲሆን፣ ይህ ዜና የኢሮን የምረጡኝ ዘመቻ አጠናክሮላቸዋል። በአደን ባህረ ሰላጤ ስትራቴጂያዊ ስፍራ ላይ የምትገኘው ሶማሊላንድ ያለችው አፍሪካ ውስጥ ብቸኛው ቋሚ የዩናይትድ ስቴትስ የጦር ሰፈር ብቻ ሳይሆን የመጀመሪያው የቻይና የውጭ ሀገር የጦር ሰፈር የሚገኝበት ጅቡቲ አቅራቢያ ነው። በረቡዕ ፕሬዝደንታዊ ምርጫ የሚፎካከሩት ሙሴ ቢሂ እና ዋናው ተቀናቃኛቸው አብድራህማን ኢሮ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላሸነፉት ለቀድሞ ፕሬዝደንት ዶናልድ ትራምፕ ሁለቱም የእንኳን ደስ ያለው መልዕክት አስተላልፈዋል። አዲሱ የትረምፕ አስተዳደር የዩናይትድ ስቴትስን ፖሊሲ መልሶ እንደሚገመግም ተስፋ አለን ሲሉም ተናግረዋል። ፕሬዚደንት ሙሴ ቢሂ የሶማሊላንድንና የዩናይትድ ስቴትስን ስትራቴጂያዊ አጋርነት በይበልጥ ለማጠናከር አብረን እንድንሰራ በጉጉት እጠብቃለሁ ያሉ ሲሆን፣ ለሕዝባችን ኑሮ መሻሻል፣ ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ብልጽግና አብረን እንስራ ብለዋል በመልእክታቸው። ተፎካካሪያቸው አብድራህማን ኤሮ በበኩላቸው የሶማሊላንድ ሕዝብ ሀገራችንን በሚመለከት በሚከተሉት ጠንካራ ፖሊሲ ተበረታቷል ካሉ በኋላ ወደፊትም አጋርነታችንን ለማጠናከር ተስፋ እናደርጋለን። እንደ ፕሬዝደንታዊ እጩ ለምስራቅ አፍሪካና ለቀይ ባህር የተሻለ መረጋጋት፣ ሰላም እና ብልጽግና አስተዋጽኦ ለማበርከት በጉጉት እጠብቃለሁ ሲሉም አክለዋል። ሶማሊላንድ ሰሜናዊ የግዛት አካሏ አድርጋ ከምትመለከታት ከሶማሊያ ተገንጥላ ነጻነቷን ያወጀችው እንደ አውሮፓውያን አቆጣጠር በ1991 ዓ ም ነው። ሁለቱ ወገኖች ከዚያ ወዲህ በተደጋጋሚ በቅርቡ እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን ውይይት አካሂደዋል። ይሁን እንጂ የጅቡቲውን ንግግራቸውን በሁለት ቀናት ተከትሎ የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዲና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የባህር በር መግባቢያ ስምምነት መፈራረማቸውን ማወጃቸው ውይይቶቹን እንዳፋረሰ ይታወሳል። ሶማሊያ ሶማሊላንድና ኢትዮጵያ የደረሱት ስምምነት ሉዓላዊነቷን የሚጥስ መሆኑን ስትናገር ቆይታለች ሁለቱ ሀገሮች በበኩላቸው ትክክለኛ ስምምነት እንደሆነ በመናገር ይሟገታሉ። የመግባቢያ ስምምነቱ ስራ ላይ ከዋለ ኢትዮጵያ ከሶማሊላንድ 20 ኪሎ ሜትር ርዝማኔ ያለው የባህር ጠረፍ በሊዝ የምታገኝ ሲሆን፣ በምላሹ ኢትዮጵያ ለሶማሊላንድ እውቅና ትሰጣለች። ምዕራባውያን ሀገሮችም እስካሁን በሚሰጧቸው አስተያየቶች የወደፊት እጣቸውን መወሰን የሶማሊያና የሶማሊላንድ ፋንታ ነው በማለት በተደጋጋሚ ይናገራሉ።